በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር በትላንትናው እለት የመከላከያ ሰራዊት አባላት በፈጸሙት ጥቃት አስር ሰዎች ተገድለው አስራ አንድ ሰዎች መቁሰላቸውን ነዋሪዎች የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። ያነጋገርናቸው የአካባቢው ነዋሪዎችና የሟች ቤተሰቦች ለአሜሪካ ድምጽ እንደተናገሩት ትላንት ከቀኑ አምስት ሰዓት አካባቢ ሸዋብር በተባለው መንደር የታጠቁ የመከላከያ ሰራዊት አባላት በመንገዱ ላይ በነበሩ ሰዎች፣ በሱቆችና በምግብ ቤቶች ውስጥ በስራ ላይ በነበሩና ባገኙት ሰው ላይ ተኩስ ከፍተው ንጹሐን ዜጎችን መግደላቸውንና ማቁሰላቸውን ነው። ለመሆኑ ይህ ድርጊት በምን ሁኔታ ተጀመረ? ስል የሞያሌ ከተማ ከንቲባን አቶ አስቻለው ዮሀንስን ጠይቄያቸው ነበር። የችግሩ መነሻ ይሄ ነው የሚባል ምክንያት ባይኖርም አንድ ወጣት በሞተር እየሄደ እያለ ሞ መከላከያ ሰራዊት ወጣቱን አስቁሞ ከዛ በኋላ በጥይት መቱ እንዳገደሉት። በዛ ነው መነሻው። ከዛ ችግር የተነሳ ያው እዛ አካባቢ ያለው መንደር ሁሉ ላይ ነው ሲተኮስ የነበረው። እና እስካሁን ባለው ተጨባጭ ሁኔታ እስከ ዛሬ ባለው አስር ሰው ሞቷል አስራ አንድ ሰው ቆስሏል ከዛ ውስጥ አምስቱ ሪፈር ወደ ሐዋሳ አይደል ከሚነዳው ሞተር ሳይክል ላይ እንዲወርድ ተደርጎ የተገደለው ወጣት ጎሎ ዋቆ የሚባል ሲሆን በሰላማዊ እንቅስቃሴ ላይ እንደነበር ተናግረዋል ከንቲባው አቶ ስቻለ ዮሐንስ ለምን እንዳስቆሙትም አላወቅንም ብለዋል ልጁ ኖርማል ያው አካባቢው ላይ ምንም አይነት የጸጥታ ችግርም አልነበረም ህዝቡ በራሱ ሰላማዊ እንቅስቃሴ ላይ ያለ ነው ልጁን አስቆሞ ከዛው ከሞተሩ ያወረዱት የልጁ ተመታ ከዛ በኋላ ወደ መንደሩ እያዘሩ መተኮስ ተጀመረ ያለ አካባቢው ያው አንደኛ መንገድ ላይ ነው አስፋልት ላይ ነው የመኖሪያ ቤቶች አሉ የሻይ ቤቶች አሉ ምግብ ቤቶች አሉ ኖርማሊ ህዝቡ የራሱን እንቅስቃሴ የሚያደርግበት አካባቢ ነው እንጂ ለየት ያለ ቦታ አይደለም ከሟቾቹ መካከል አንድ ርዕሰ መምህር ይገኝበታል በሞያሌ ከተማ ነዋሪዎችና በትላንትናው እለት የተገደለ መምህር ጓደኞች ለአሜሪካ ድምጽ እንደተናገሩት የመዶ ሚጎ ትምህርት ቤት ዳይሬክተር የነበሩት የ ሰላሳ አራት አመቱ መምህር ተማም ነጌሶ ይባሉ ነበር። የአንድ ልጅ አባት ናቸው። ባለቤታቸው ወይዘሮ ኬሪያ አህመድ ደግሞ ነብሰ ጡር ናት። የመምህሩ ህይወት እንዴት ሊያልፍ እንደቻለ ጓደኛቸው ለአሜሪካ ድምፅ አብራርተዋል። ህይወቱ ያለፈበት ምክንያት እሱ ትላንትና ትምህርት ቤት ከወላጅ መምህራን ኮሚቴ ጋር ስብሰባ ነበረው። እነሱም ጠጥቦ ለምሳት መለስ ወደ ስድስት ከምናምን አካባቢ ከትምህርት ቤት ሲወጣ በአስፋልት ነበር የሚገባው እና በአስፋልት ላይ እየገየ ያለ ነው። ተመሳው ከትምህርት ቤት ወደ ቤት ነው ከቤት ወደ ትምህርት ቤት ከትምህርት ቤቱ ወደ ቤት እየገባ ነው ያለው ቀኑ ቅዳሜ ነው። ቢሆንም ወላጅ መምህራን ኮሚቴ ስብሰባ ነበረው። እነሱን ሰብስቦ እየገባ ነው፣ ለምሳ እየገባ ነበረ። ወዲያው ነው ህይወቱ ያለፈው። ወዲያው ነው መጀመሪያ መ በአንድ በተመስረ ሳፋ አካባቢ ነበረ። ተነስቶ ሊሮጥ ሲታገል ሁለተኛ ደገሙት። ዛውን ሞ የሰማ ነው እንደዛ ነው። እኛ ስንደስ ግን ህይወቱ አልፏል። ሌላው የመምህር ተማም ነገሶ ጓደኛ ማምሻውን ስናነጋግራቸው አስክሬኑን ይዘው ወደ ትውልድ ከተማቸው አሰላ እየሄዱ እንደሆነ ነግረውናል። ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው። ደጋግሞ ነው የመጡት። ያው ከዛ ቦታ አልተንቀሳቀስም። እዛ ነው ያረፈው። እዛው ጓደኛው እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽስቶ ለማምለጥ ሙከራ አረጉ። እነሱ አመለጡ። እንደጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት እንደ ጠላት። ጠላት ነው ህዝብን እንደዚህ የሚያደርጉ እንጂ በጣም ምግሽ ነገር ተማም ነጌሶ የሚባል የማምር በጣም ጎበዝ ታታሪ ማምር ነው። ይገርምሻል፣ ሁለት ሺህ ስምንት አመተ ምህረት ላይ እንደ ኦሮሚያ ተሸላሚ ነበር። ይሄ ዳይሬክተር ጥሩ ስራ በማስራት የታወቀ እንደውም፣ በኦሮሚያ ደረጃ ተሸልሟል። ኦቤም ውስጥ ገብተሽ እንደውም ማግኘት ትቻለሽ። መዶሚጎ ይባላል ትምህርት ቤት እሱ የሚሰራበት እና ተሸላሚ በጣም ጥሩ ተወዳጅ ህብረተሰብ ሁሉ የሚወደው ኢቨን አሁን ራሱ የቀበሌ ሰዎች ከኛ ጋር እየሄዱ ነው፣ አስከሬኑን እየሸኙ ነው። በጣም እገርምሻል እና በጣም ተወዳጅ እና ተግባቢ ሶሻብል ሰው ነበረ። የመምህሩ ጓደኛ አጠቃላይ በተፈጸመው ድርጊት ማዘኑን ይናገራል። እውነቱን ለመናገር በተራቃ እያሳደደ ህዝቡን የሚገል መንግስት የለም በዚህ ምድር ላይ እና ይገርምሻል። እና ይሄ ጠላት ነው እያሳደረን ያለው እና መንግስት እንደው ማን አፋከና ብሎ ሰው ስለሌለ እግዚአብሔር እየጨን ነው አሁን እኛ ምንም ችሎ ነገር የለምና እና በጣም ያሳዝናል። እንደዚህ አይነት ታሪክ በህይወቴም ይቻላቅም ሰውን በጠራራዛ እያሳደዱ ምግብ ቤት ውስጥ ሱቅ እያስከፍቱ የሚገሉበት ሀገር ነ እንደው ከሚቼ አላቅም በጣም የሚያሳዝን ታሪክ ነው የገጠመን። ና በጣም የምንወደው ጓደኛችን እናስተናል ና ምንም አል ከዚህ በኋላ እኛም ያው የጣፋንታችን ይሄ ነው ብለን እንጠብቃለን። ሌሎች የከተማው ነዋሪዎች እንደሚሉት በትናንትናው እለት ምንም አይነት ተኩስ ሊያስከፍት የሚችል ሁኔታ አልነበረም ነው በአጠቃላይ ህይወታቸው ያለፈው አስር ሰዎች ና የቆሰሉ አስራ አንድ ሰዎች በመደበኛና ሰላማዊ እንቅስቃሴ ላይ የነበሩ ናቸው ብለውናል። ሌላዋ የከተማ ነዋሪም ስለ ሁኔታው ሲናገሩ በጅምላ የተደረገ ጭፍጨፋ ነው ይላሉ። እዛ አካባቢ ቤተክርስቲያንም አለ አቡነ አረጋዊ የሚባል ሱቆችም፣ ምግብ ቤቶችም፣ መኖሪያ ቤትም ሁሉም ነገር አለው። ምንም ምንም አይነት እልህ ምናምን ነገር የለም። ሁሉም በሰላም ነው ስራውም የሚሄደው ስራው ይሄዳል። ንግዱንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም። ሶክሱ ተሰማ የተነ ስምንት ሸዋበር ነው አሉ። ማንም ሰው ወደ አስፋልቱ አንድም ሰው መውጣት አይችልም። ያገኘውን ሁሉ እየመቱ ነው አሉ። ስንሄድ በቃ የአገር ህዝብ ነው የሞተ። የቆሰለ ቁጥር ስፍር የለውም። ሁለት ሰዎች ናቸው ትልልቅ ሰዎች የሚባሉት፣ እዛ ውጭ ወጣት ነው በቃ ወጣት ብቻ ብዙዎች ናቸው። በቃ እኔ ብሔር ብሔረሰብ ነው የሞተው ማለት ይቻላል። ወላይታ ካለ ስልጤ ልጆች አሉ፣ ወለጋ ልጆች ስራ ሊሰሩ የመጡ ልጆች አሉ ነዋሪዎቹ እነዛ ቦረናዎቹ ሁለት ሰዎች አሉ። የሆነ በቃ የሆነ ጭን በቀል የሆነ የመጠማመድ ነገር ነው የሚታየው። እንዴት እንዳዩን እኛ እና እናቅኛ ሰራናል። በቃ እኛ እንዴት ሆነን መኖር እንደምንችል ራሱ ብራ ገብቶናል። እግዚአብሔር ይድረስልን ነው። ሌላ ምንም የምንለው ነገር። የሞያሌን ሁኔታ በተመለከተ የአሜሪካ ድምፅ የፌዴራል ባለሥልጣናትና የኮማንድ ፖስቱን ኃላፊዎች ለማነጋገር የተለያዩ የስልክ ሙከራዎችን አድርገናል። ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሀገር ውስጥ ለሚገኙ የመንግስት መገናኛ ብዙኃን በሞያሌ በተሳሳተ መረጃ የዘጠኝ ሰዎች ህይወት ማለፉን ኮማንድ ፖስቱ ገልጿል። በአስራ ሁለት ሰዎች ላይ ደግሞ የመቁሰል አደጋ መድረሱን አስታውቋል። በሀገሪቱ የተፈጠረውን ሁከትና ግርግር እንደ ምቹ አጋጣሚ በመቁጠር ሁኔታውን ለማባባስ ለራሳቸው የጥፋት ሴራ ለመዋል በሞያሌ አካባቢ የኢትዮጵያን ድንበር ተሻግረው የገቡ የኦነግ ታጣቂዎችን ለመቆጣጠርና ለመደምሰስ አንድ የሻለቃ ጦር በስፍራው ላይ ለግዳጅ ተሰማርቶ እንደሚገኝ ገልጾ ይሁን እንጂ የሻለቃዋ ጦር አዛዥ የሚገኝበት አምስት የሻለቃዋ የሰራዊት አባላት የተሳሳተ መረጃ ይዘው ደረጉት እንቅስቃሴ በአካባቢው ኅብረተሰብ ላይ ጉዳት ደርሷል ብለዋል። የከተማው ከንቲባ አቶ አስቻለው ዮሐንስ በበኩላቸው በቦታው አንድም የኦነግ እንቅስቃሴ የለም ብለዋል። ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። አንደኛ ህዝቡ የሚኖርበት ከተማ ነው እንጂ ጫካ አይደለም። ኦነግ ከተማ ውስጥ ታጥቆ የሚሄድበት አጋጣሚ የምናውቀው ነገር የለም። በአካባቢው ያው ኦነግ አልፎ አልፎ ከኬንያ በአልፎ አልፎ እንቅስቃሴ እንደሚደረግ እንደሚያደርግ ይታወቃል። ግን ትናንት የተፈጠረው ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። ጉዳታቸው እንደ ምን ያህል ነው? በጥይት ነው ሁሉም የተመቱት። በሁሉም በጥይት ነው የተመቱት። ምንም በሌላ የተነካ የለም። የሞቱትም የቆሰሉትም በጥይት ነው። እድሜያቸው ምን ያህል ይሆናል? ሀያ ቤት አስራ ስምንት አመት፣ ሀያ አምስት አመት እንደዚህ እንደዚህ ናቸው። እርስዎ የከተማው ከንቲባ ኖት እና እንደው የተጎዱ የህብረተሰብ ክፍሎች ወደ እናንተ አልመጡም? እንደው በአጠቃላይ ህብረተሰቡ ምን አላችሁ? ያው ህዝቡ በጣም ብሶት ውስጥ ነው ያለው። ምክንያቱም ጸጥታ የሚያስከብር አካል ነው ይሄን ችግር እየፈጠረ ያለው። ስለዚህ ምን ዋስናለን የሚል ነው። እኛም አካባቢው ላይ ካሉት የመከላከያ አመራሮች ጋር በዚህ ጉዳይ ለመነጋገር በጣም ነው የተቸገር ነው። ምክንያቱም ኮማንድ ፖስት በሚል ከነሱ ጋር ብዙም እንትን እያልን ያለን ነገር የለም። ወደ ላይ እስከ ዞን እስከ ክልል ከዛም እስከ ፌዴራል አቤቱታ አቅርበናል እና የተወሰኑ እንግዶች አሁን መጥተው ወደ ውይይት እየገባን ነው በአሁኑ ሰዓት ጥራት። እስካሁን ምን ያገኛችሁት መልስ አለ? ገና ውይይት አሁን የተጀመረው ምንም የተባለ ነገር የለም። ያው አካባቢው የሀገር ሽማግሌዎች፣ ወጣቶች ያሉበት ቀይሮ ያለበት ውይይት እየተካሄደ ነው። የተቋጨ ነገር የለም እስካሁን። ስለ እየተፈጠሩ ስላሉ ነገሮች ብዙ አቤቱታውን እያቀረበ ያለው እርስዎ ግን እንደው እንደ አንድ ከንቲባ በከተማው ስለተፈጠረው ሁኔታ ምን ይላሉ? ያው የትም ሀገር ህግና ስርአት አለ። በዛ መልኩ ነው ችግር የሚፈጥር አካል ካለን በህግ ነው መጠየቅ ያለበት እንጂ በራሱ ወታደር፣ በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምን ገም መፍትሄ ሊሆን የሚችሉ ነገር አይደለም። ያለ ችግር ካለም በውይይት እና በህግ ነው መፈታት ያለበት። ትናንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም። በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው ማምነው። ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ስጋት ስለገባ አሁን ወደ ኬንያም የተሻገረ የህብረተሰቡ አካል አለ እና አስቸጋሪ ሁኔታ ነው። በእንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ለኮማንድ ፖስቱ ዘጠኝ ሰው መሞቱን አስራ ሁለት ሰው መቁሰሉን ያሳወቀ ሲሆን ከንቲባው አሁን ከአስራ ሁለቱ ሰው አንዱ ህይወቱ ስላለፈ የሞተው አስር ሰው የቆሰለው ደግሞ አስራ አንድ ሰው ነው ብለዋል። ኮማንድ ፖስቱ በአሁኑ ወቅት የሻለቃዋን አዛዥ ጨምሮ አምስቱ የሰራዊቱ አባላት ትጥቃቸውን ፈትተው በቁጥጥር ስር ውለው የማጣራት ስራ እየተካሄደባቸው እንደሆነ አስታውቋል። ለጠፋው የሰው ህይወትና ጉዳት ጥልቅ ሀዘን እንደተሰማውም ገልጿል። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህንን የኮማንድ ፖስቱ መግለጫ አይቀበሉትም። ሰዎች ከጨፈጨፉ በኋላ ይቅርታ አግባብነትም አይደለም። የኮማንድ ፖስቱም ይሁን መከላከያ ሰራዊቱ የተሰጠው ልቅ የሆነ ስልጣን ነጸብራቅ ነው ይሄ አሁን በሞያሌ ላይ የተከሰተው እጅግ አሳዛኝ የሆነ ነገር። የሚያሳዝነውም ነገር መዝናኛ ቦታዎች ላይ ሁሉ የተቀመጡ የመንገድ ላይ የሚጓዙ ሰዎችን ጭምር ነው ጥቃት የፈጸሙት። እነዚህ ሰዎች እዛ ድርጊቱን የፈጸሙትን አምስት አራት ሰዎች ብቻ ሳይሆን ሙሉ በሙሉ የኮማንድ ፖስቱ ኃላፊዎች በሀገሪቷ ደረጃ ያሉ የመከላከያ ከፍተኛ ባለስልጣናት ናቸው ለዚህ ድርጊት ራሱ ተጠያቂ የሚሆኑት። በትናንትናው እለት ከቀኑ አምስት ሰዓት እስከ ሰባት ሰዓት ይህ ድርጊት ከተፈጸመ በኋላ የሶስት ቀበሌ ነዋሪዎች ሸሽተው ወደ ኬንያ ሞያሌ ድንበር መሻገራቸውን ከተሻገሩት መካከል አንድ ወጣት ነግሮናል። በአሁኑ ሰዓትም ቁጥራቸው የማይታወቅ ብዙ ሰዎች በኬንያ እንደሚገኙ ገልጾልናል። ያው አጠቃላይ ማለት ያው በአንድ ቦታ ላይ ነበራችን አንድ ቦታ አካባቢ የሰፈሩት ከሁለት ሺህ ይበልጣሉ። እና በየቦታው በየቦታው ደግሞ በየሰው ቤቱ የገቡ ነፍስ ናቸው። ብዙ ናቸው። ምን አይነት ቦታ ላይ ነው የተቀመጣችሁት? አሁን የወን ትምህርት ቤት ነው። አንድ ቦታ ያለን ነው። አንድ ሪያል ደግሞ የሰፈሩት የሰው ያጠረው አጠር ውስጥ ነው። ዝም ብሎ አጥረው ቤት አልተሰራበት እዛ ነው። አብዛኛው ደግሞ ያለው እዛ ቦታ ነው። ሰው አጥረው፣ ግን ምንም ያልተሰራበት ቤት የሌለበት ማለት ነው። መቀኝ ቀለም መጥቶ አይቶናል። ኬንያም ደግሞ አንዳንድ ህጻናቶች አንድ ወተት ምናምን መስጠት ጀምረዋል ነው። አብዛኞቹ ሴቶችና ህጻናት መሆናቸውን ገልጾ መረጃውን በምስል አስደግፎም ልኮልናል። ሌላዋ በዚህ ቦታ ናቸው እናት ለአሜሪካ ድምፅ ሲናገሩ የወላይ ትያቁናን አስራ ሶስት ልጆች አሉኝ። ታጣቂዎቹ በር በርግደው ስለሚገቡና በጥይት ስለሚመቱ ምን ተፈጠረ ብሎ ለመጠየቅ እንኳን ጊዜ አይኖርም። ስለዚህ ፈርቼ በሬን እንኳን ሳልዘጋ ሸሽቼ ወጥቻለሁ። አሁን ባገኘሁበት አድሬ ያለው ልጆቼን ግን የማበላው የለኝም ብለዋል። በኢትዮጵያ ለስድስት ወራት የሚቆይ አስቸኳይ ጊዜ አዋጅ የካቲት 9 2010 ዓ.ም ሲታወጅ መንግስት በሀገሪቱ የተፈጠረውን ችግር ለማረጋጋት እንደሆነ ይፋ ማድረጉ ይታወሳል። ከአዋጁ በኋላ በኦሮሚያ ክልል ግድያዎች መፈጸማቸውን መዘገባችን ይታወሳል። አዋጁን አዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማትና ሌሎች በርካቶች መቃወማቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።